የሰሜን ኢትዮጵያው ጦርነት በፕሪቶሪያው ስምምነት ቢቋጭም በጦርነቱ ወቅት ከህወሓት ጋር ግንኙነት እንዳላቸው ተጠርጥረው ከታሰሩ የትግራይ ተወላጆች መካከል አሁንም ከእስር ያልተለቀቁ እንዳሉ አንድ በሀገር ውስጥ የሚንቀሳቀስ የመብት ተሟጋች ድርጅት የቤተሰብ አባላትና ክልሉ አስታውቀዋል። በጦርነቱ ወቅት በተለያዩ የአማራ ክልል አካባቢዎች የታሰሩ ንጹሀን የትግራይ ተወላጆችና ሕጋዊ የዳኝነት አካሄድን ባልተከተለ መንገድ ተከሰው የተፈረደባቸው የትግራይ ተወላጅ የመከላከያ ሰራዊት አባላት በሰላም ስምምነቱ መሰረት መፈታት ሲገባቸው እስካሁን ድረስ ታስረው እንደሚገኙ ማረጋገጡን ሂውመን ራይትስ ፈርስት የተባለ ኢትዮጵያዊ የመብት ተሟጋች ድርጅት ለአሜሪካ ድምጽ አስታውቋል። እስረኞቹ ከፕሪቶሪያው ስምምነት በኋላ በእስር ላይ መቆየት እንዳልነበረባቸው ለአሜሪካ ድምጽ የተናገሩት የመብት ተሟጋቹ ድርጅት የህግ ባለሙያ አቶ መብሪሂ ብርሃነ ጉዳዩ የሚመለከታቸው አካላት እስረኞቹን እንዲለቁ ጥሪ አቅርበዋል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ በፕሪቶሪያው ስምምነት መሰረት ካልተፈጸሙት ነገሮች አንዱ የእስረኞች ፍቺን የሚመለከት ነው፣ ከፌዴራሉ መንግስት ጋር ሁሌም ውይይት ይደረግበታል ብሏል። ጉዳዩን አስመልክቶ ከአማራ ክልል መንግስት፣ ከፌዴራል አቃቤ ህግ፣ ከፍትህ ሚኒስቴርና ከሀገር መከላከያ ሰራዊት አስተያየት ለማግኘት ያደረግነው ጥረት አልተሳካም። የአሜሪካ ድምጽ ዘጋቢዎች ያጠናቀሩትን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። መነሻውን የትግራይ ክልል ባደረገው የሰሜን ኢትዮጵያው ጦርነት እንደተቀሰቀሰ በፌዴራሉ መንግስት በአሸባሪነት ተፈርጆ ከነበረው ህዝባዊ ወያነ ሓርነት ትግራይ ወይም ህወሃት ጋር ግንኙነት አላችሁ ተብለው በተለያዩ የሀገሪቱ አካባቢዎች በርካታ ንጹሐን የትግራይ ተወላጆች ለእስር ተዳርገው እንደነበረ ሁማን ራይትስ ፈርስት የተወሰኘው ኢትዮጵያዊ የመብት ተሟቃሽ ድርጅት አስታውቋል። የድርጅቱ የህግ ባለሙያ አቶ መብርሂ ብርሃነ ስለ ጉዳዩ ለአሜሪካ ድምጽ በሰጡት ቃለ መጠይቅ በኢትዮጵያ መንግስትና በህወሀት መካከል በፕሪቶሪያ የሰላም ስምምነት ከተፈረመ በኋላ በልዩ ልዩ አካባቢዎች ታስረው የነበሩት የትግራይ ተወላጆች አብዛኞቹ መለቀቃቸውን ገልጸው በአማራ ክልል የታሰሩት ግን እስካሁን ድረስ እንዳልተፈቱ አመልክተዋል። በዋናነት እነዚህ መደበኛ ህይወታቸው የሚኖሩ የነበሩ በተለያዩ ክልሎች የሚኖሩ የትግራይ ተወላጆች በተለይ ደግሞ በአብዛኛው በአማራ ክልል የሚገኙ ከምዕራብ ትግራይ ከጸገዴ ከወልቃይት የተወሰደ ሉ ከቃፍታ ሞራ የተወሰደ ሉ እነዚህ በብዛት በአሁኑ ሰዓት ያሉበት ሁኔታ ምንድን ነው ከቲፒሌፍ ጋር ግንኙነት አላችሁ በሚል ነበር ክስ የቀረቡባቸው እነዚህ ሰዎች በብዛት ጎንደር አካባቢ ናቸው የሚገኙ ጎንደር እና ሰሜን ጎንደር ዞን በተለያዩ ከተሞች የሚገኙ ናቸው በሌሎች ከተሞችም በሸዋሮቢት በኮምበልቻ እና በተለያዩ ሌሎች ከተሞችም የሚገኙ በእስር ላይ ያሉ የትግራይ ተወላጆች አሉ። በአማራ ክልል የተለያዩ አካባቢዎች ታስረዋል የተባሉት የትግራይ ተወላጆች ብዛት በመቶዎች የሚቆጠር እንደሆነ የገለጹት የሕግ ባለሙያው የእስረኞቹ ጉዳይ ከህዋት ጋር የተያያዘ ስለሆነ በፕሪቶሪያው ስምምነት መሰረት እንዲፈቱ ጥሪ አቅርበዋል። ህወሓት በዚህ ከሽብርተኝነት ተሰርዞ ሌሎች ከፍተኛ ባለስልጣናት ተፈተው እነዚህ ሰዎች የሚታሰሩበት አንዳችም አሳማኝ ምክንያት አይኖርም። ስለዚህ በዚህ ምክንያት ነው እኛ መፈታት አለባቸው ብለን በሌሎች አካባቢዎች የተደረገውን በአማራ ክልል ብቻ የሚከለከልበት ህጋዊ ምክንያት ስለሌለ ማለት ነው ስለዚህ ህጋዊ ምክንያት አንስተን ነው እኛ እየተከራከርን ያለ ነው ማለት ነው። ስለ ታሳሪዎቹ ጉዳይ ሂውማን ራይትስ ፈርስት ለፌዴራል አቃቤ ህግ እና ለፍትህ ሚኒስቴር ማሳወቁን የተናገሩት አቶ መብርሂ ብርሃኔ የአማራ ክልል መንግስትም በፌዴራል የፍትህ ተቋማት በኩል ስለ ጉዳዩ እንደተነገረው እናውቃለን ብለዋል። ሆኖም እስካሁን ድረስ ከሁሉም አካላት ይፋዊ ምላሽ እንዳልተገኘ ጠቅሰዋል። የአሜሪካ ድምጽ በጉዳዩ ዙሪያ ከአማራ ክልል ባለስልጣናት ከፌዴራል አቃቤ ህግ እንዲሁም ከፍትህ ሚኒስቴር አስተያየት ለማግኘት ያደረገው ጥረት አልተሳካም። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ይህ ጉዳይ በስምምነቱ መሰረት እየተፈጸመ አይደለም ብሏል። አቶ አማኑኤል አሰፋ የጊዜያዊ አስተዳደሩ የጽህፈት ቤት ኃላፊ ናቸው። በጣም ሰዎች ገና ጊዜያዊ አስተዳደሩ ከፌደራል መንግስት ጋር ባለው ግንኙነት አጀንዳ ይሄ ጉዳይ ነው። በተለያዩ አካባቢዎች የትግራይ ተወላጆች በሚመለከት መፈታት እንዳለባቸው ሁሌም የምናቀርበው ሀንሳብ ነው። የመብት ተሟጋች ድርጅቱ በተመሳሳይ ወንጀላ ተከሰው በወታደራዊ ፍርድ ቤቶች የተፈረደባቸው የትግራይ ተወላጆች የሆኑ የመከላከያ ሰራዊት አባላት በልዩ ልዩ እስር ቤቶች ውስጥ እንደሚገኙም አስታውቀዋል። ከጦርነቱ መጀመር በኋላ ጀምሮ በየካምፖቹ ታግሮ የነበሩት በአብዛኛው የተለቀቁበት ሁኔታ ነው ያለው። ነገር ግን በጣም ብዙ የሚሆኑ ምናልባት እስከ ሶስት ሺህ ባለው ቁጥር የሚሆኑ ደግሞ በወታደራዊ ፍርድ ቤቶች ተፈርደባቸው በየማረሚያ ቤቱ ይገኛል። በዝርዝርም አለን የነሱ ዝርዝር ማለት ነው። በእንጅባር አካባቢ፣ በቻግኒ፣ በሸዋሮቢት፣ በደቡብ ክልል ተለያዩ ማረሚያ ቤቶች፣ በኦሮሚያ ክልል እና በተለያዩ አካባቢዎች በወታደራዊ ፍርድ ቤቶች ተፈርደባቸው እንደገና አንዳንዶቹ የግባኝ መብት አግኝቶ እስከ ሰበር ተከራክረው የተከራከሩ ሰዎች አንዳንዶቹ ደግሞ ይህን እድል ያላገኙ የፍትህ ሂደቱ ራሱ በጣም ትክክለኛውን የፍርድ መስማት ሂደት ያልጠበቀ በተገቢ ሁኔታ በጠበቃ ያልታገዙ ተከላካይ ጠበቃ ያልሌላቸው በአንድ ቀን ክስ ደርሷቸው በዛው ቀን ምስክር ተሰምቶ በነጋታው የመከላከያ ምስክር አቅርቡ ተብሎ እና በመሳሰሉት ሁኔታዎች የተፈረደባቸውና በማረሚያ ቤቶች የሚገኙ አሉ ማለት ነው። ስማቸውን መግለጽ ያልፈለጉ መቀሌ ከተማ የሚገኙ አንዲት ግለሰብ የሶስት ልጆች እናት መሆናቸውን ገልጸው የኢትዮጵያ መከላከያ ሰራዊት አባል የነበሩ ባለቤታቸው ጥር 8 2013 ዓ.ም መቀለ ከተማ ላይ ከሚገኘው ቤታቸው ከተወሰዱ በኋላ የት እንዳሉ እንደማይታወቅ ተናግረዋል። በቅርቡ ከአዋሽ አርባ ተለቀው ከመጡ እስረኞች መካከል ባለቤታቸው እስከ ተወሰነ ጊዜ ድረስ አዋሽ አርባ እንደነበረ እንደተነገራቸውም ያስረዳሉ። ወንጀለኞች ከሆኑ ክስ ተመስርቶባቸው ፍርድ ቤት ሊቀርቡ ይገባል። ጥፋተኞች ከተባሉ ይፈረድባቸውና ፍርዳቸውን ጨርሰው ወደ ቤተሰቦቻቸው ይቀላቀላሉ። እኛም እንደ ቤተሰቦች የምንችለውን ያህል እናግዛቸዋለን። በምግብም በሕክምና አገልግሎት በኩልም ማለት ነው። ከሁሉም በላይ የሚያሳስበን ነገር ግን በህይወት አሉ ወይ የሚለው ነው። እስካሁን ድረስ በፌዴራሉ መንግስት ይሁን በጊዜያዊ አስተዳደሩ የተሰጠን ምላሽ የለም። በጣም ከባድ ነው። ሞተውም ከሆነ መሞታቸውን የሚነግረን አካል ነው ያጣ ነው። ጠፍተው ቀርተዋል ስለተባሉት በተመለከተ የተጠየቁት የትግራይ ክልል ጊዜያዊ አስተዳደር ጽህፈት ቤት ኃላፊ አቶ አማንኤል አሰፋ ደግሞ የሚከተለውን ምላሽ ሰጥተዋል። የህግ ባለሙያው አቶ መብርሂ ብርሃነ የመከላከያ ሰራዊት አባላቱ ህጋዊ የዳኝነት ሂደትን ያልተከተለ ባሉት መንገድ ተፈርዶባቸው እንደታሰሩ ተናግረው፣ ከፕሪቶሪያው ስምምነት በኋላ አሁንም ድረስ መቆየታቸው አግባብ አይደለም ይላሉ። ከፕሪቶሪያ የሰላም ስምምነት በኋላ ከፍተኛ የህወሀት ባለስልጣናት በተፈቱበት አግባብ ከታች ያሉ ወታደራዊ አመራሮች በይቅርታና በሌሎች በኢትዮጵያ ባላት ህግ መሰረት መታየት አለበት እና ከእስር ተለቀው በየምድሮቻቸው ተመልሰው ወደ ስራው መመለስ የሚፈልግ ወደ ስራው የሚመለስ የጦር መውጫው ጊዜ የደረሰው ጥሩ ሰው ወደሚፈልገው ወደ ሚፈልገው የግንዱስ ስራ እንዲሄድ እንዲደረግ ነው የሚና ፍላጎት ማለት ነው። የትግራይ ክልል ጊዜያዊ አስተዳደር የጽህፈት ቤት ኃላፊ አቶ አማኑኤል አሰፋ በበኩላቸው በእስር ላይ ስለሚገኙት የሰራዊት አባላት ከሚመለከታቸው አካላት ጋራ ውይይት እናደርጋለን ይላሉ። የሰራዊት አባላት የነበሩ በተለየ መከላከያ ሰራዊት አባላት የነበሩ በመከላከያ ስር ታቸው ያሉ የተሰረገባቸው እንዳልተሰረገባቸው የሚመለከት ሰላም የሚመለከታቸው የመከላከያ ባለስልጣናት ግንኙነት ይደረጋል፣ ንግግር ይደረጋል። ዜኖችን በሚመለከት ደግሞ ከስክምሪት በተደጋጋሚ ግንኙነት ተደርገዋል፣ ውይይት ተደርገዋል። ስለዚህ እነሱ የሚሉን እነዚህ ሰዎች በስርአቱ ይፈታሉ ነው። ሀገራዊ ፍርድ ቤቶቹ ተፈርዶባቸው በእስር ላይ ይገኛሉ ከተባሉት የትግራይ ተወላጅ የመከላከያ ሰራዊት አባላት መካከል በአዋሽ አርባ ወታደራዊ ካምፕ ውስጥ ያሉ እስረኞች በረሃብና በሕክምና እጦት ምክንያት ችግር ላይ እንደሆኑም ይገለጻል። ከዚህ ቀደም ከትግራይ ኃይሎች ተማርከው በአዋሽ አርባ ካምፕ ውስጥ ተይዘው ከነበሩት ተዋጊዎች አንዱ እንደሆነ የተናገረ አስተያየት ሰጪ የትግራይ ተወላጅ የሆኑ የመከላከያ ሰራዊት አባላት በካምፕ ውስጥ ይደርስባቸዋል ያሉትን ችግር እንዲህ ይዘረዝራሉ። የመከላከያ አባላት ሲሆኑ ተጋሩ እየፈረደባቸው እየተፈረደባቸው እነዚህ ሰዎች በሞት አፋፍ ላይ ነው ያሉት። በአሁኑ ሰዓት በተጨባጭ ወደ ስድስት አካባቢ የሚሆኑ ሰዎች በሞት አፋፍ ላይ ያሉ በጣም ደም ጨርሰው በሞት አፋፍ ላይ እንዳሉ፣ ሌሎቹ በብዛት አኔሚክ ሆነው ደም እንደጨረሱ እና በህይወትና በሞት መካከል ሆኖ እንዳለ ነው እየነገሩን ያሉ ከሞት ታደጉን አይነት ትሬ ነው የምንሰማው እና ምንም ማድረግ አንችልም፣ ግን ውስጣችን ግን በጣም በጭንቀት ላይ ይገኛል። እነዚህ ሰዎች እንዳናቃ ማለት ነው። ሌላኛው እስተኛም ቀጣዩም ብለዋል። ኃይሎች የትግራይ ተወላጆች ማለት ነው። በማንነታቸው ብቻ የታሰሩ እንዳሉ እዛው ራሳቸው ስልክ ደውሎ ግን ሰዎች ማግኘት ያለው እና አዲስ ስራ ላገኘው እንደ ያሉበት ቦታ ስለሆነ ነው እንጂ የተለያዩ ቦታ ላይ የታሰሩ ተጋሩ መከላከያ ሰራዊት እንዳሉ እርግጥ ነው። አሁን እዛ ከኛ ጋራ ከነበሩት ደግሞ ግዲ ሰፈር ገቧቸዋል ስለተባሉ ብቻ እዛው የቀሩ መከላከያ በሰሜን ኢትዮጵያ ጦርነት ወቅት በመከላከያ ሰራዊት ከተማረኩት የትግራይ ኃይሎች አባላት መካከል የተወሰኑት በአፋር ክልል በአዋሽ አርባ ካምፕ ታስረው እንደቆዩ ተገልጿል። በካምፕ ውስጥ የተለያዩ ችግሮች እንደደረሱባቸውም ስማቸውን መግለጽ ያልፈለጉና ከእስር የተለቀቁ የትግራይ ተዋጊዎች አባል ለአሜሪካ ድምጽ ተናግረዋል። የነበረው ሁኔታ በጣም ከባድ ነው። ትልቅ የሰብአዊ ቀውስ ሁኔታ ነው የነበረው። ሰው ሳይፈረድበት ከአመት በላይ የሚቆይበት ቦታ ከዛውም በጣም ከባድ የአየር ሁኔታ ያለበት ነው። እና የነበሩ የሰብአዊ ቀብስ እዛ ያጋጠመንኛ አንደኛ በአንድ ክፍል ብዙ ሰው ነው፣ በጣም ታጭቆ ብዙ ሰው ነው፣ ስምንት መቶ እስከ አንድ ሺ በአንድ ክፍል የነበር ነው። ሁለተኛ ረሀብ ነበር፣ በጣም ረሀብ ነበር፣ ከፍተኛ የሆነ ረሀብ ነበረ። ረሀቡ ደግሞ ለበሽታ ለሞት ተገለጫ አድርጎታል። ወደ ሰማንያ ከሰማንያ ሰው በላይ በረሀብ ሞተፉናል። እዛ ለእኛ በጣም ከባድ የነበረው እሱ ነው፣ ረሀብ ሰው በቃ አጥንት ብቻ ይዞ ነበር የሚንቀሳቀሰው። በጣም ሰውነት ከስቶ ነበረ። ሕክምና የለም። ሌላ እንቅስቃሴያችን የተገደበ ነው። የሽንት ሰዓታችን የተገደበ ነው። በጣም በጣም ከባድ ጊዜ ነበረ። ሌላ አዋሽ አርባ ውስጥ ከነበረ እስር ቤት የተለቀቀና ስሙን መግለጽ ያልፈለገ የቀድሞ ተዋጊ ስድስት ወር ነው ነው እኛ የትግራይ ተዋጊ እያሉ ታስረው የነበሩና መለቀቃቸውን የነገሩን ግለሰብ በእስር ወቅት አጋጥሞናል ያሉትን ያስረዳሉ። ሶሪያ በጣም ከባድ ነበር። የአሜሪካ ድምጽ በአዋሽ አርባ ካምፕ ሞተዋል ስለተባሉት ሰዎች ብዛት ከገለልተኛ ምንጮች ማረጋገጥ አልቻለም። የትግራይ ክልል ጊዜያዊ አስተዳደር የጽህፈት ቤት ኃላፊ አቶ አማንኤል አሰፋ የትግራይ ተዋጊዎች ምርኮኛ ከእስር መለቀቅና ቀርተዋል የተባሉትን በተመለከተ ተጠይቀው ትግራይ ሰራዊት ወይም የትግራይ ተወላጆችን በሚመለከት ምርኮኞች ወይ ምንም አይነት መረጃ የለኝም እንደ ማንም ሰው በተለያዩ የሶሻል ሚዲያዎች Eso lo የኢትዮጵያ ሰብአዊ መብቶች ኮሚሽን የክትትል እና ምርመራ ዲሬክተር ወይዘሮ ሰላማዊት ግርማይ ቀሩ የተባሉ እስረኞችን በተመለከተ ያውቁ እንደሆነ ተጠይቀው ተከታዩን ምላሽ ሰጥተዋል። በሚሊተሪ አባላት የነበሩ በርካታ የነበሩ ስሞች እንደተለቀቁ ባይናው ነው። ኦልሬዲ እንደተለቀቁ ነው ያለን መረጃ። እንደየጉዳይ አይነታቸው በተለይ እንደዚህ ከጦርነቱ ጋር በተገናኘ ከዛ በኋላ ከዛ በኋላ በቁጥጥር ስር የዋሉት ግን ኦልሞስት ሁሉም የሚባል እንደወጡ ነው ያለን መረጃ። ግን ያልተለቀቀዋለ የሚባለ መረጃ ግን እንቀብላለን። በዚህ ጉዳይ ላይ ከመከላከያ ሰራዊትና ከፌዴራል መንግስት ባለስልጣን መስሪያ ቤት ቃል አቀባይ ምላሽ ለማግኘት ያደረግነው ሙከራ ስልካቸው ስለማይነሳ ማካተት አልቻለም።